The Voice of America. የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተፈጸሙ ወንጀሎች ዙሪያ ሲካሄድ የነበረው ምርመራ መጠናቀቁን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። በአምስት ሺ ሰባት መቶ ሀያ ስምንት ሰዎች ላይ ማንነትን መሰረት ያደረገ የእርስ በእርስ ግጭት በመቀስቀስ ወንጀል ክስ መመስረቱን ይፋ አድርጓል። የፌዴራልና የኦሮሚያ ጠቅላይ አቃቢ ሕግ ጉዳዩን አስመልክተው በጋራ የሰጡትን መግለጫ የተከታተለችው ፀሐይ ዳምጠው ዝርዝራላት የፌዴራል ጠቅላይ አቃቢ ሕግና የኦሮሚያ ጠቅላይ አቃቢ ሕግ ጉዳዩን አስመልክተው ባለፈው ቅዳሜ በሰጡት የጋራ መግለጫ ነው የምርመራ ሂደት ያለበትን ደረጃ ያብራሩት። ባለፉት ወራት በተካሄደው የምርመራ ሂደት የፌዴራል ጠቅላይ አቃቤ ሕግ ከፌዴራል ፖሊስ ከኦሮሚያ ጠቅላይ አቃቤ ሕግና የኦሮሚያ ፖሊስ በጋራ ሲሰሩ መቆየታቸውን ምክትል ጠቅላይ አቃቤ ሕግ ፍቃዱ ጸጋ አስታውቋል። በዚህም በ488 ክስ መዝገቦች 5728 ግለሰቦች ላይ ክስ ተመስርቶባቸዋል ነው ያሉት። ከ5728 ተከሳሾች ውስጥ በፌዴራል መንግስት ስልጣን ስር የሚወድቅና በፌዴራል ጠቅላይ አቃቤ ሕግ የተከሰሱት 377 ተከሳሾች ናቸው። በኦሮሚያ ብሔራዊ ክልላዊ መንግስት ስልጣን ስር የሚወድቅና በኦሮሚያ ጠቅላይ አቃቢ ሕግ የተከሰሱት ደግሞ 2351 ተከሳሾች ናቸው። በመዝገብም ስንከፋፍለው በፌዴራል ጠቅላይ አቃቢ ሕግ 114 መዛግብትን የከፈት ነው። ኦሮሚያ ብሔራዊ ክልላዊ መንግስት ደግሞ ወይም ደግሞ ጠቅላይ አቃቢ ሕግ ደግሞ 374 መዛግብት ላይ ነው ክሶችን የመሰረተው። በመዛግብት ብዛት የኦሮሚያ ወንጀል ክስ ሲቀርብ ወንጀሉ የተፈጸመበት ቦታ ባለ ፍርድ ቤት ነው የሚሆነው፣ እና ወረዳዎቹ የተበታተኑ ስለሚሆኑ መዛግብት ቁጥሩ በዛ ልክ ይጨምራል። የፌዴራል መንግስትን ክስ በተመለከተ ግን የፌዴራል ከፍተኛ ፍርድ ቤት ስልጣን ነው። በህገ መንግስቱ መሰረት የፌዴራል ከፍተኛ ፍርድ ቤት ስልጣን በውክልና የሚሰራው የክልሉ ጠቅላይ ፍርድ ቤት ነው። ስለዚህ ወረዳ ላይም ዞን ላይም የተፈጸሙ ወንጀሎችን የክልሉ ጠቅላይ ፍርድ ቤት ችሎቶች ባደራጀባቸው ቦታዎች ክስ ስለምንመሰርት ተከሳሾቹም ሰብሰብ የማድረግ በተቻለ እና ና መዝገቡን የመቀነስ ሁኔታ ያሳያል ማለት ነው። ከተጠርጣሪዎቹ ብዛት ከወንጀሉ ስፋት እና ወንጀሉ ከተፈጸመበት ቦታ ስፋት አኳያ ምርመራው ጊዜ እንደወሰደ ነው የፌዴራል ምክትል ጠቅላይ አቃቢ አቶ ፍቃዱ ጸጋ የተናገሩት። ለመጠቃቀስ በምዕራብ አርሲ፣ አርሲ፣ ምስራቅ ሸዋ፣ አዳማ ልዩ ዞን፣ ጅማ ከተማና ጅማ ዞን፣ ምዕራብ ባሌ፣ ምዕራብ ሸዋ፣ ምዕራብ ሐረርጌ መስራቅ አረርጌ እና ሐረር ከተማ የተፈጸመ ወንጀል ነው ስንመረምር የነበረው። ሰፊ ነው ወንጀል የተፈጸመበት ቦታ፣ ሰፊ የሰው ኃይል ይፈልጋል፣ ሰፊ ሎጅስቲክ ይፈልጋል። በጣም ቁጥሩ በዛ ያለ ሰው ቁጥጥር ስር ብሏል። ስለዚህ የወንጀሉ የደረሰው ጉዳት፣ የተጠርጣሪዎቹ ብዛት፣ ምርመራን በጊዜ ከማጠናቀቅ አንጻር ፈታኝ የነበረ ስራ ነው የነበረው። ምርመራ ሲመረመር ሲሰራ ሁለት ጥቅሞችን ማመዛዘን እና ጎን ለጎን ማስኬድን ይጠይቃል። ተጠርጣሪዎች አሉ የሚታሰሩ ቁጥጥር ስር የሚውሉ፣ የተጎዳ ሰው አለ፣ የተጎዳ ጥቅም አለ። ሁለቱን ኢንትረስቶች ባላንስ ማድረግን ይጠይቃል። እና በዚህ ረገድ ወንጀሉ የተፈጸመበት ቦታ ሰፋ ያለ መሆኑ መራራቁ የደረሰው ጉዳት መብዛቱ የተወሰነ ምርመራችን ላይ አዳጋችን ሁኔታ ፈጥሮብን ነበረው በፈደራል ጠቅላይ ተከሳሾች በአንድ መቶ አስራ አራት የክስ መዛግብ ትክሳቸው መደራጀቱን ነው የተገለጸው በኦሮሚያ ጠቅላይ አቃቢክ ደግሞ በ መቶ ሰባ አራት የክስ መዛግብ ትክሳቸውን እንደተደራጀ ተጠቁመዋል። ከነዚህ ውስጥ ስልሳ ሶስት ግለሰቦች በሀረር ከተማ በፈረሱ ሀውልቶች ምክንያት በሽብር ህጉ መሰረት ተጠያቂ የሚሆኑ ናቸው ብለዋል አቶ ፍቃዱ ስልሳ ሶስት በሀረሪ ብሔራዊ ክልላዊ መንግስት ሀረር ከተማ ወንጀል የፈጸሙ ሰዎች ናቸው። እነሱ በተለየ ነው የተከሰሱት። እንደምታውቁት ሁለት ሀውልቶች ፈርሷል። የሽብር አዋጁ አንቀጽ 1176 በታሪካዊ ቅርሶቻችን ላይ በሀውልቶችን ጨምሮ ወንጀል መፈጸመን ሽብር አድርጎ ያስቀምጠዋል። እነሱ በተለየ በሶስት መዝገብ 33 ተከሳሾችን በሽብር ወንጀል ክስ ቀርቦባቸዋል። ሌሎች አነስተኛ የወንጀል ተሳትፎ የነበራቸው ሰዎችም ጉዳያቸው እየታየ ከዚህ ሳምንት ጀምሮ በዋስትና እንደሚለቀቁ ምክትል ጠቅላይ አቃብቁ አቶ ፍቃዱ ጸጋ ገልጿል። ክስ ያልቀረበባቸው ቁጥጥር ስር የዋሉ ሰዎች ነበሩ። የእነሱ ጉዳይ በተለየ ሁኔታ እንዲታይ ለማድረግ ሞክረናል። ሁሉ በተለያየ መንገድ ወንጀል ውስጥ መሳተፋቸው በተለያየ ማስረጃ ደረጃ ለማረጋገጥ ተችሏል። ነገር ግን የወንጀል ተሳትፏቸው በጣም ያነሰ ወደ ፍርድ ቤት ይዘን ስንሄድ የፍርድ ቤቱን በርደን ከመጨመር ያለፈ ሚና የማይኖረው በቀጥታ ቀደም ባልኩት ማንነትን መሠረት ያደረጉ ጥቃቶች ውስጥ የተሳተፉ ሳይሆን ምናልባት እዚህም እዚያም ንብረቶች ሲዘረፉ ወድቆ ያገኙትን ያነሱ፣ አንዳንዶቹ አስቀምጡልን ሲባሉ ያስቀምጡ አይነት ሰዎች ስለሆኑ እነሱን በተለየ ሁኔታ ትሪት ማድረግ የሚል ውሳኔ ወስነን የኦሮሚያ ክልል ፖሊስ አንደኛ የነዚህ ሰዎች የወንጀል ተሳትፎ በደንብ ጠርቶ በዋስትና ላይ ሆኖ ምርመራ እንዲካሄድበት አንዳንዶቹ ዋስትና እየጠሩ ከዚህ በኋላ በተመሳሳይ ወንጀል ውስጥ ላለመገኘት የስምምነት ፊርማ ጭምር እያስፈርም ናቸው። በንደቃቸው ውሳኔ ይሰተናል። በእነቶ እስክንድር ነጋ ና አቶ ጃዋር ሲራጅ ማሐመድ መዝገብ ስር ያሉት ተጠርጣሪዎች ክስ ተመስረቶባቸው ጉዳያቸው በፍርድ ቤት እየታየ እንደሚገኝ ምክትል ጠቅላይ ቃቢጉ አስታውሷል። ከአርቲስት ሃጫሉ ግድያ በኋላ በኦሮሚያ በተከሰተ ሁከት 167 ሰዎች ህይወታቸው ማለፉን እንዲሁም 360 ሰዎች የአካል ጉዳት እንደደረሰባቸውና ከአራት ቢሊየን ብር በላይ የንብረት ጉዳት መድረሱን በምርመራ እንደተጣራ በመግለጫው ተነስቷል። የፌዴራል ምክትል ጠቅላይ ዐቃቤ ህግ አቶ ፍቃዱ ጸጋና የኦሮሚያ ጠቅላይ አቃቤ ህግ አቶ ሁሴን ኦስማን በጋራ መግለጫቸው ፍርድ ቤቶች የፍርድ ሂደቱን ለማየት የሚያስችል መንገድ ዝግጅታቸውን ማጠናቀቃቸውንና የህግ የበላይነት የማስከበሩ ተግባር ተጠናክሮ እንደሚቀጥል አስታውቋል። በተለይ በፖለቲካ መሪዎች ላይ የተመሰረቱ ክሶች ፖለቲካዊ ሳይሆን በወንጀል ከመጠርጠራቸው ጋር ብቻ የተያያዙ መሆኑን ጠቅላይ አቃቤ ህግ ሰሞኑን አመልክቷል። ህጋዊና ሰላማዊ ፖለቲካዊ እንቅስቃሴዎችና የሰዎችን ሞት የማያስከትሉ ጽንፈኛ፣ ብሄርተኛ፣ ጦረኛ ሁከት ፈጣሪ ንግግሮችን መለየት አለብን ብለዋል ጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።